ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በተለይ እዚህ ሀገር ላይ ያለን ኢትዮጵያኖች ቢያንስ ከሁለት መቶ ሺህ እንበልጣለን። ችግሩ በጣም ሰፊ ነው። ለችግሩ የተሰጠ በጣም ትንሽ ነው። ሁለተኛ መፍትሄ አሰጣጡ ላይም ደግሞ መድሎ እየፈጠረ ነው። ለምን እነዚህ የተዋቀሩ ኮሚቴዎች አንድ ማህበረሰብን የሚወክሉ ናቸው እና ሌላው በሌላው ማህበረሰብ ቅሬታ እየፈጠረ ነው። እንደ ተቋም፣ እንደ ኮሚኒቲና እንደ ኢትዮጵያ ኤምባሲ አንድ ላይ ሆነን እየሰራን ያለ ነው። ምንድነው በጣ እንዲ የተቸገሩ የባሰባቸው ካለ ስንኩላን የሆኑ እና እንደዚህ እንደዚህ ያሉ ማህበረሰቦችን ለይትም እንትል ማድረግ ነው። እነዚህ የቡድን አስተዳዳሪዎች ደግሞ ራሽን እንዳትሰጣቸው ማብሰያ ቦታ ስለሌላቸው በአስራ ሁለት ምግብ ቤት በጅቡቲ በአስራ ሁለት ምግብ ቤት ተለይቶ እየተጠቀሙ ነው ያሉት፣ በየቀኑ ማለት ነው። የቀደሙት አቶ አባስ ከድር መሐመድ ጅቡቲ የሚኖሩ ኢትዮጵያዊ ናቸው። እርሳቸውን ተከትሎ የሰማችኋቸው ደግሞ በጅቡቲ የኢትዮጵያውያን ማህበረሰብ የፋይናንስ ኃላፊ አቶ አሸናፊ ማዕረግ ናቸው። በቀዳሚው ዘገባችን ዝርዝሩን ይዘናል። ዜናውን ተከትሎ ይደመጣል። የኮሮና ቫይረስን ወረርሽኝ ለመግታት በሚደረገው እንቅስቃሴ የመገናኛ ብዙሀን ሚና በኮሮና ቫይረስ ወረርሽኝ ሳቢያ ከ26 ሚሊዮን በላይ የመደበኛ ትምህርት ተማሪዎች ከቤታቸው እንዲቆዩ መደረጉን ትምህርት ሚኒስቴር ማስታወቁ ለምሽቱ ከያዝናቸው ዘገባዎችና ቅንብሮች ውስጥ ናቸው። አሳሳቢ ዜናዎች በበረከቱበት ዓለም መንፈስ አረፍ እንዲል ብርታትም ጭምር ይገኝበት ዘንድ የሙዚቃ ምስጢራዊ ኃይል ተፈላጊው ነውና ሳምንታዊ የሙዚቃ ቃና ለምሽቱ በሀገረሰብ ሙዚቃዎች ዘና ያደርጋቸዋል። ቅዳሚ፣ ሚያዝያ 17 2012 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና። እንደምናመሻችሁ አድማጮች ዜናውን የማቀርብላችሁ ጽዮን ግርማ ነኝ። ፕሬዚዳንት ዶናልድ ትራምፕ ለኢትዮጵያ ቬንቲሌተሮችን ለመስጠት ቃል ገቡ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኮሮና ቫይረስ ወረርሽኝን ለመዋጋት እየተደረገ ያለውን ዓለም አቀፍ ጥረት በተመለከተ የስልክ ውይይት አካሂደዋል። በውይይቱ ላይም ፕሬዚዳንት ትራምፕ አሜሪካ ለኢትዮጵያ የምትሰጠውን ድጋፍ እንደምትቀጥል እና ለሕሙማን አተነፋፈስ የሚረዱ አሜሪካ ሰር የአየር መመገቢያ መሳሪያ ቬንቲሌተሮችን እንደምትለግስም አልገብተዋል። በተጨማሪ በተጨማሪም ፕሬዚዳንት ዶናልድ ትራምፕና ጠቅላይ ሚኒስትር አብይ አህመድ የአሜሪካና የኢትዮጵያ ትብብር መቀጠሉ የኮሮና ቫይረስን ለመዋጋት የአንበጣ መንጋን ጨምሮ የአፍሪካ ቀንድ የተደቀኑባትን በርካታ ችግሮች ለመፍታት አስፈላጊ በመሆኑ ላይም ተስማምተዋል። ዘገባውን ያደረሰን የዋይት ሀውሱ ዘጋቢያችን ስቲቭ ሀርማን ነው። በድሬዳዋ ከተማ ትላንት ጥሎ የነበረውን ዝናብ ተከትሎ በተከሰተው ጎርፍ የአራት ሰዎች ሕይወት ማለፉን ፖሊስ አስታወቀ። በአደጋው በርካታ ቤቶች ሙሉ በሙሉ ወይም በከፊል መፍረሳቸውም ተነግሯል። የከተማ አስተዳደሩ የተጎዱ ቤቶችን ለማቋቋም የበኩሉን ድጋፍ ያደርጋል ተብሏል። አዲስ ቸኮል ተጨማሪ አለው። የፖሊስ ኮሚሽን የለውጥ ስራዎችና ኮሚኒኬሽን ኃላፊ ኮማንደር ገመቹ ካቻ ስለደረሰ ጉዳት ያስረዳሉ። በአደጋው በአዲስ ከተማ ገንደ አዳ ተብሎ በሚጠራው አካባቢ በዚህ በጣለ ዝናብ ምክንያት አንድ ቤት ፈርሶ በውስጡ ተኝተው የነበሩ የሁለት ወር ሴት ልጅና የአራት ዓመት ወንድ ልጅ ላይ ቤቱ በመውደቁ ህይወታቸው ያለፈ ሲሆን በዚሁ ቀን የ45 ዓመት ጎልማሳ እና የ19 ዓመት ወጣት በጎርፍ ወስደው ሀምዳል ተብሎ ከሚጠራው አካባቢ ፍሬናቸው የተገኘ ሲሆን በአጠቃላይ አሁን ባለን መረጃ አራት ግለሰቦች በጣለው ዝናብ ህይወታቸው ማለፉን የሌሎ አስተዳደር ፖሊስ ኮሚሽን ባገኘው መረጃ ለማስረዳት ይፈልጋል። ሌላው ከዚሁ ከጣለው ጎርፍ ዝናብ ጋር ተያይዞ በሁለት ግለሰቦች ላይ ከባድ አካል ጉዳት በመድረሱ ወደ ሕክምና ቦታ ተወስደው ሕክምና ላይ ነው የሚገኙት። በአጠቃላይ በተለያዩ ሰፈሮች ማለትም በአዲስ ከተማ፣ በገንደቦዬ፣ በጀርባ ሰፈር፣ በአፈቴሳ በመሳሰሉት አካባቢዎች ወደ 31 መኖሪያ ቤቶች ከጭቃና ከጨፈቃ የሰሩ ቤቶች በጣለው ዝናብ ፈርሰዋል በርካታ መኖሪያ ቤቶችም በጎርፉ ተጥለቅልቀዋል ሶስት ባጃጆች በጎርፉ ተወስደው አሸባ ውስጥ የተቀበሩ ሲሆን አንድ ፎርስ በጎርፉ ተወስደዋል እስካሁን አልተገኘም በርካታ የኤሌክትሪክ ምሰሶዎች ወድቀዋል የመኖሪያ ቤት አጥሮች ፈርሰዋል የቤት ውስጥ መገልገያ ቁሳቁሶችና የመደብር እቃዎች ከጥቅም ውጭ ሆኗል ኮማንደር ገመቹ ሙሉ በሙሉ የወደሙ ቤቶች ቁጥር ሪፖርቱ ተጠናቆ ስላልመጣች ከዚህም በላይ ሊሆን እንደሚችል አስታውቀዋል። ቤታቸው ከፈረሰባቸው ባሻገር በሺ የሚቆጠሩ የከተማዋ ነዋሪዎች ቤታቸው በጎርፍ ተጠለቅልቆባቸዋል። ቪኦኤ ተዘዋሩ በተመለከተባቸው በገንደቦዬ አዲስ ከተማ፣ ሳቢያን፣ መስቀለኛ፣ ሙርቱጉቱ፣ ገንደሮቃና ሌሎችም አካባቢዎች በርካታ ቤተሰቦች የቤት እቃዎቻቸውን ከቤታቸው አውጥተው ቤታቸውን እያጸዱ እቃዎቻቸውንም እያደረቁ ነበር። በገንደቦዬ ቤታቸውና የቤት እቃቸው ሙሉ በሙሉ ከወደመባቸው ነዋሪዎች መካከል ሕፃን ሳምራዊት ለክፉ ቀን ያስቀመጡት ምግብና መማሪያ መጽፉ ዛፎቿ ሳይቀሩ በጎርፍ እንደተወሰዱ ትናገራለች። ሱምታበራሱ በቤት ከላይ እንደዚህ ነው። በጣም ይሄ ክፉ ጊዜ ነው ተብሎ የተሰራል። አደጋ ስጋት ስራ መራር ጽፈት ቤት ኃላፊው አቶ አርቢ ቡክ መንግስት የፈረሱ የግል ቤቶችን በራሱ መልሶ ባይገነባም የተወሰነ ድጋፍ ግን እንደሚያደርግ የገለጹት አቶ አርቢ የተዘጉ የውሃ መውረጃዎችን የመክፈትና የተበላሹ መንገዶችን የመጠገን ስራ በዛሬው ዕለት መሰራት መጀመሩንም አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን ለዘገባው እናመሰግናለን። ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በየቀኑ በጋራ በሚያወጡት ሪፖርት መሠረት በ24 ሰዓት ውስጥ ምርመራ ከተደረገላቸው 1019 ሰዎች አምስቱ በኮሮና ቫይረስ መያዛቸው ተረጋግጧል። በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 122 ደርሷል። በዓለም ላይ በኮቪድ-19 የተያዙ ሰዎች ቁጥር እያሻቀበ መሄድ በሁሉም አይነት የህብረተሰብ ክፍሎች ላይ እያደረሰ ያለው ችግርና ስቃይ ቀጥሏል። በዓለም ደረጃ በቫይረሱ የተያዙ ሰዎች ቁጥር 28 ሚሊዮን የደረሰ ሲሆን ከ197 ሺህ ሰዎች በላይ ደግሞ ለሞት ተዳርገዋል። ያለ ተሳፋሪዎች በውስጡ ያሉትን ሰራተኛ ብቻ እንደያዘ በጃፓን የቆመው የጣሊያን የመዝናኛ መርከብ ውስጥ በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ ይገኛል። ኮስታ አትላንቲካ የተባለው መርከብ ለጥገና ወደ ቻይና እየተጓዘ የነበረ ሲሆን ዓመቱ መጀመሪያ ላይ መንገዱን ቀይሮ ወደ ናሳ ጋኪ አምርቷል። የሀገሪቱ መሪዎች እንዳስታወቁት ቢያንስ ዘጠና አንድ የመርከቧ ሰራተኞች የኮሮና ቫይረስ የተገኘባቸው ሲሆን አብዛኞቹ የበሽታው ምልክት አይታይባቸውም። በአውሮፓም ስፔን ውስጥ በቫይረሱ የተያዙ ሰዎች ቁጥር 219000 የደረሰ ሲሆን 22500 ሰዎችም ሞተዋል። በጣሊያንም 191000 ሰዎች በቫይረሱ ሲያዙ 26000 ሰዎችም ለሞት ተዳርገዋል። በኮቪድ-19 የሕክምና እርዳታ ላይ በብዛት የሚፈለገውን የሕይወት ማቆያ ድጋፍ መስጫ የሆነውን የአየር መመገቢያ መሳሪያ ቬንቲሌተር አንድ የኒውዮርክ አነስተኛ ጀማሪ ድርጅት በዝቅተኛ ዋጋ ማምረት የሚችልበትን መላ ፈጠረ። መሳሪያውን ለማምረት የሚጠይቀው አንድ ዓመት ቢሆንም አዲሱ ድርጅት በአንድ ወር ውስጥ እንዲመረት አስችሏል። እነዚህ ውድ የሆኑ የህይወት ማቆያና ማትረፊያ መሳሪያዎች በተለይ አቅማቸው ደካማ ለሆኑ ደሃ ሀገሮች የነፍስ ደራሽ እንደሆኑ ተገልጿል። የኮቪድ-19 ወረርሽኝ ዓለምን ባዳረሰበት ጊዜ ለሌሎች በሽታዎች ሊሰጥ የሚገባው ትኩረት እንዳይስተጓጎልና የክትባት ዘመቻዎች እንዳይቋረጡ ዓለም አቀፍ የክትባት መተማመን የሚባለው ጥምረት አሳስቧል። ዓለም በዚህ ጊዜ ማተኮር ያለበት ማቆም የሚቻሉ የጤና ቀውሶችን በማስወገድ ላይ መሆን እንዳለበትም ጥምረቱ አሳስቧል። ሳውዲ አረቢያ ግርፋትን እንደ ጥቃት መጠቀሟን አቆመች። ውሳኔው በንጉስና በአልጋውራሹ የተጀመረው ለውጥ አካል መሆኑን የጠቆመው የሀገሪቱ የሰብአዊ መብቶች ኮሚሽን ግዙፍ እርምጃ ሲል አሞካሽቶታል። እስከ መቶዎች የሚደርሱ ግርፋቶችን የሳውዲ አረቢያ ዳኞች እንደ ቅጣት ሲፈርዱ የኖሩ ሲሆን ከአለም የሰብአዊ መብት ተሟጋቾች የበረቱ ግዘቶች ሲሰሙበት ቆይተዋል አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ ከቀሪ የቅዳሜ ምሽት መሰናዶች ጋር አብራችሁን ቆዩ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው ቅዳሜ ሚያዚያ 17 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ በዓለም ዜናዎች ጀምረው መደበኛው ፕሮግራማችን በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዶ ራዲዮ ኤፍኤም 94 ነጥብ 3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ የጅቡቲ መንግስት ኮቪድ-19ን ለመከላከልና ለመቆጣጠር በሚል ያወጣው ገደብ ለውስብስብ ችግሮችና ረሃብ አጋልጦናል ሲሉ እዚያ የሚኖሩ ኢትዮጵያውያን ለአሜሪካ ድምፅ በሰጡ ቃል አማረሩ። በማህበረሰባቸው መሪዎች ላይም ያላቸውን ቅሬታ ይገልጻሉ። ቅሬታ ያቀረበባቸው የማህበረሰብ ተጠሪዎችም መልስ ሰጥተዋል። ገልሞ ዳዊት ዝርዝሩን ይዘዋል። ኢትዮጵያውያኑ ጅቡቲ ውስጥ ይደርስብናል የሚሉት ችግር ውስብስብ መሆኑን ይናገራሉ። ከኮሮና ቫይረስ መስፋፋት ስጋት ጋር ተያይዘው የጅቡቲ መንግስት በወሰደው እርምጃ ብዙዎቹ ለራብ መጋለጣቸውንና ልጆቻቸው የሁለተኛ ደረጃ ትምህርት መከልከላቸውን የራሳቸው የማህበረሰብ መሪዎችም ድጋፍና አገልግሎት እንደማይሰጧቸው ገልጸዋል። አቶ አባስ ከድር መሀመድ ጅቡቲ የሚኖሩ ኢትዮጵያዊ ናቸው። ጅቡቲ ወረርሽኙን ለመቆጣጠር በሚል እየወሰደች ባለችው እርምጃ ስለተጎዱት ኢትዮጵያውያን እንዲህ ይላሉ። የቀን ስራ የሚሰራ አለ። ሴቶቹም ወደ ቤት ሰራተኞች፣ ወንዶቹም ደግሞ በተለያየ ምግብ ቤቶችና ምና፣ የቀን ስራ ነው አብዛኛው የሚሰራው። በጥቅሉ ስራው በአዋጁ መሰረት ቆመዋል፣ ተጓጉሏል። በመጀመሪያ ላይ ትንሽ ማንም ያለውን እየቀማመሰ ቆይቷል። የተወሰኑ ሳምንታቶችን አሳልፏል ማለት ነው። እንደገና ግን የግዳው ሳምንቶች እየተጨማማ ሲመጡ ጉዳዩ በጣም የሚያሳስብ ደረጃ ላይ የደረሰ ነው የረሀብ ነገር። ማንኛውንም የሚመርጥ ጉዳይ አይደለም። ደግነቱ የሀገሩ ሰው ትንሽ ጎረቤት ለጎረቤት እንትን በማለቱ ነው እንጂ ምናልባት በሰው ራሱ ገዝተው ወደ አገር ቤት በእግራቸው ይሄዱም አሉ። በከራቡ ጥንካሬ ማለት ነው። እና የራቡ ጉዳይ በጣም የሚያሰጋና የሚያሳስብ ነገር ነው። ሌላው እዛው የሚኖሩ ኢትዮጵያዊ መሐመድ ሰይድም ኢትዮጵያውያኑ ረጂና ደጋፊ ማጣታቸውን ይናገራል። ጅቡቲ መንግስት ለራሱ ዜጎች ለይቶ የራሽን የማከፋፈል ድርጊት አድርጎ ነበረ። በተወሰነ መልኩ ኢምባሲውና የህዝቡ ያለው ልዩነት ማለት የታች ያለውን የመደበኛ ዜጎች ወይም ተራው ህዝብ ያለበትን ችግር ኢምባሲ ብዙ አይታየውም። ገብቷል። ላይ አስፈጻሚ አካል ብዙ ጊዜ ከእይታቸው ውጭ ነው የህዝቡ ችግር። ማርች መጨረሻ ጀምሮ አፕሪል መጀመሪያ አንድ ሁለት ላይ የደወል ለክብሩ አምባሳደርና ዲፕሎማቲክ ሚሽኑ ማስረድተን ነበረ። ያን ተከትሎ እስኪ የጅቡቲ መንግስትም ጋር እየተደራደርን ነው፣ ሳይለዩ ራሽን እንዲሰጡ ወይም ደግሞ ከኢትዮጵያ መንግስት የሆነ እያናገርን ነው፣ መልስ እየጠበቅን ነው ምናምን የሚል መልስ ሰጥተው ነበረ። ከአንድ ሶስት ዓመት በኋላ አሁን ከሁለት ቀን በፊት የሆነ ራሽን ለመስጠት ሞከሩ። ግን አሁን እዛ ላይ እንደፈራ ነው እርዳታ እንሰጣለን። አሁን በዚህ ሁለት ቀን ውስጥ የደመረው ጅማሮ የቀድሞውን ችግር እንዳይመልሰው የሚል ስጋት ፈጥሮብናል እኛ ለምሳሌ አሁን የፋሲካ እለት ችግሩ የጋራ ቢሆንም ህመሙ የጋራ ቢሆንም በክርስቲያኖች በዓልን በማስመልከት ራሽን የመስጠት ሁኔታ ነበረ። ያ ነገር በሙስሊሞች ላይ ቅራኔ እንዲነሳ አድርጓል። ወይም እንደገና ደግሞ ይህንን ስራ እንዲያስተባብሩ ተብሎ የተመረጡት ከሁሉም ማህበረሰብ ክፍል የተዋቀሩ አልነበሩም ኮሚቴዎቹ። ጅቡቲ የሚገኘው የኢትዮጵያ ኤምባሲ ምንም እንኳን እርዳታ ለመስጠት እየሞከረ ቢሆንም ጠንከራ ያለ ድጋፍ የሚሹት ግን ተተዋዋል ብለዋል፣ ሁለቱ አስተያየታቸውን ያጋሩን ኢትዮጵያውያን አንደኛ የእርዳታው መጠን በጣም ማነት ነው። በአጠቃላይ እስከ አምስት ቀን ወይ ሰባት ቀን የማይበልጥ የምግብ ፍጆታ ነው። በተለይ ለአንድ ሁለት ወይም ሁለት ቤተሰብ ብላለሁ። ለሌሎች ግን ሊደርስ የማይችል ነው። ሁለተኛ ደግሞ አጠቃላይ እዚህ ሀገር ላይ ያለን የኢትዮጵያኖች ከቢያንስ ከሁለት መቶ ሺህ እንበልጣለን። ችግሩ በጣም ሰፊ ነው። ለችግሩ የተሰጠ መፍትሄ በጣም ትንሽ ነው። ሁለተኛ መፍትሄ አሰጣጡ ላይም ደግሞ መድሎ እየፈጠረ ነው። ለምን እነዚህ የተዋቀሩ ኮሚቴዎች አንዱ ማህበረሰብን የሚወክሉ ናቸው እና በሌላው ማህበረሰብ ቅሬታ እየፈጠረ ነው። ሌላኛው ኢትዮጵያውያን የተናገሩት ችግር አክለውም ኢትዮጵያውያኑ የማህበረሰብ መሪዎች በማህበረሰቡ ስም ያለውን ንብረት ለራስ ጥቅም እያባሉ ነው በሚልም ይከሷቸዋል። እንድንግባባ ነው እንጂ የኢትዮጵያ ኮሚኒቲ የሚል የኢትዮጵያ ኮሚኒቲ አይደለም። መጠጭባቸ ለምን እንደዚህ የሚል በጣም ይህን ያህል ሕዝብ እያለ አባላቶቹ በጣም ጥቂት ናቸው። ከአርባ ምናምን የማይበልጡ ናቸው። በዛ ላይ ተጨማሪ አባላት እንዲገቡ አይፈለግም። ከኢትዮጵያ ነው አመራሮች የሚመጠ ምቻ ነው። ስለዚህ ጋር ህዝቡን የችግርም ያቅ እዚህ ቢያንስ ሶስት አራት አመት አምስት አመት የኖር ኢትዮጵያዊ እንዲሁ አመራር እንዲመጣ አልተደረገም። ሕዝቡ እንዲመርቅ ተደርጎ ያ ነገር እነሱ ደንታ የላቸውም። ስለ ህዝቡ ችግር፣ ስለ ትምህርት ቤት የሚሆን ሌሎች የመዝናኛ ጦት ቋንቋ እና የባህል አለማወቅ ወጣቱ በተለይ እና ህጻናቱ እነሱን አያሳስባቸውም። ያንም ማሳየው ደግሞ አንዱ ምንድን ነው፣ አሁን ኮሚኒቲ ውስጥ ለምሳሌ ትምህርት ቤት አለ። ትምህርት ቤት ማን እንደሚማርበት ታውቃለህ? ጅቡቲያኖች ናቸው የሚማርበት። ይህንንም ምንድን ነው መሰለህ፣ ኢትዮጵያኖች ወደ ኮሚኒቲ የመብት ጥያቄ ያነሳሉ ነው። ለምን ቦታው የእኛ እነሱ ነው። ያ የመብት ጥያቄ ካነሱ ደግሞ እነዚህ ሰዎች ኮሚኒቲ ምን አለው መሰለህ፣ ከፍተኛ የግብር ፎታ አለው። ነጻ የግብር ፎታ ተቀናቃኝ የሌለው የንግድ ውድድር እንዲያደርጉ አድርጓቸዋል። ማለት ከፍተኛ የሆነ ጥቅም ያገኙ አድርጓቸዋል። እዚያ ያሉ አምራሮች ህዝቡ ወደዛ ከመጣ ና ህዝቡ መሳተፍ ከጀመረ፣ ህዝቡ አባልክ መሆን ከጀመረ እና ምርጫ ከተካሄደ እነሱ የማይፈልጉት ቦርድ ሊመረጥባቸው ነው። ያ ነገር እንዳይሆን ምንድን ነው አባላት እንዳይመጡ እንዳይሳተፉ ያሉትንም አባላቶች ደግሞ ያው በተለያዩ ግፊቶች፣ ጫናዎች ያልተለመዱ ሰዎች እንዲመረጡ በማድረግ ችግሩ እንዲፈታ ሳይሆን እየተባባሰ እንዲሄድ እያደረገ ነው። ጅቡቲ የሚኖሩት ኢትዮጵያውያን ሶስተኛው እና ትልቁ የሚሉት ችግር የልጆቻቸው የሁለተኛ ደረጃ ትምህርት መከልከል ነው። ኧረ ትምህርት የለም ስማቸውን ቀይረው በአገሩ ሰው ወረቀት ምናምን ነው እንጂ ዳይሬክተሪ በኢትዮጵያዊነቱ ታውቆ የሚማር እና ተምሮ ቦታ ላይ ደረሰ የለም። እዚህ ጋር ትምህርት ቤት የሚማሩት በሁለት አይነት መንገድ ነው። አንደኛው የሚሽነሪ ትምህርት ቤቶች አሉት። እነዚህ የሚሽነሪ ትምህርት ቤቶች ውድ ናቸው። ልክ እዚህ ደግሞ አማራጭ መደበኛውን ጅቡቲያኖች የሚጠቀሙበትን እንዳትጠቀም ደግሞ ምን ይዘዋል፣ ህጋዊ ወረቀት ያስፈልጋል። እዚህ ጋር መወለድ አለብህ። ያለ ማሟላት ግዴታ አባት ጅቡቲያዊ እንደሆነ የሀሰት ሰነድ አሰረተ፣ ውሸት። እዚህም ለልጅ ስትል፣ ለትምህርት ስል እንደዚህ የሀሰት ሰነድ ማሰራት፣ ስሙን የማስቀየር ክርስቲያን ከሆነ ሙስሊም ስም ማስጠጫት አባቱ ኢትዮጵያ የሆነ የጅቡቲያና አባት እንደሆነ በማስመስፈል በዚህ አይነት መንገድ ትምህርት ቤት እንዲገቡ የምታደርገው በዛ ላይ ደግሞ ካሪኩለሙ ከኢትዮጵያ ጋር የማይቀረን ነው፣ የማይገናኝ ነው። በፈረንሳይኛ ነው የምትማረው። እንደገና ቋንቋ ብቻ ሳይሆን ካሪኩለሙ በላ ምን ይገ ትምህርት ስርአቱ ያም ደግሞ ልጆቹ እዚህ ተምረው ወደ ሀገር ኢትዮጵያ ብሄዱ ኢትዮጵያ ውስጥ እንደገና እንዳዱት መምር ያለባቸው ምንም የማይገናኙ ትምህርት ስርአት ነው ያለው እና ይህን ችግር ለመቅረፍ ተብሎ የትምህርት ቤት ግንባት ጥያቄ ተቃርቦ ነበረ እና ቦታ ተሰጥቶ ነበረ፣ ጅቡቲ መንግስት ቦታ ተሰጥቶ ነበረ ያንን ለማገንባት ኮሚቴ ተዋቅሮ ነበር እና እነዚህ ኮሚቴዎች የትምህርት ቤቱን በፍጥነት ስለማስረስ ነበር የታሰቡ። እስከዛ ድረስ ግን ልክ እዚህ መካከለኛ ምስራት እንዳለው የሳውዲ አረቢያ ወይም ዱባይ ምናምን ያለው የኢትዮጵያ ኮሚኒቲ ትምህርት ቤት ቢያንስ ለህጻናት እነዚህ ኬጂ ወይም ባለ ህጻናት እንዲጀመር የሚል ነገር ሀሳብ ኮሚኒቲ ውስጥ አስቦ ነበር። ኮሚኒቲ ከሞላ ጎደል የኢትዮጵያኖች አይደለም ማለት እንችላለን። አክለውም የመኖሪያና የስራ ፍቃድ ሲያወጡ ለብዙ እንግልት እንደሚዳረጉ ይናገራሉ። ስለ ኢትዮጵያውያኑ ችግርና ብሶት በጅቡቲ የኢትዮጵያውያን ማህበረሰብ የፋይናንስ ኃላፊ አቶ አሸናፊ ማዕረግ ሲናገሩ ማህበረሰቡ በኢትዮጵያ ኤምባሲ በኩል በዚህ በኮቪድ-19 ምክንያት ምግብ የሌላቸውን እየመገበ ነው ብለዋል ለአሜሪካ ድምጽ። እንግዲህ አሁን እዚህ ጋር ግንዛቤ ማስገባት ያለው በጅቡቲ የሚኖሩ ኢትዮጵያዊ ቁጥር እንግዲህ እስከ መቶ ሀምሳ ሺህ እስከ ሁለት መቶ ሺህ ደርሳል ተብሎ የሚገመት ነው ያለው። እንግዲህ ይህን ህብረተሰብ ለማዳረስ በጣም ሰፊ አቅም የሚጠይቅ ነው ሊሆን የሚችለው ስለዚህ እኛ ደግሞ እንደ ተቋም እንደ ኮሚኒቲ እና እንደ ኢትዮጵያ ኤምባሲ አንድ ላይ ሆነን እየሰራን ያለነው ምንድን ነው፣ በጣም የተቸገሩ የባሰባቸው ካለስንኩላን የሆኑ እና እንደዚህ እንደዚህ ያሉ ማህበረሰቦችን ለይትም እንትን ማድረግ ነው። እነዚህ የጎዳና አስተዳዳሪዎች ደግሞ ራሽን እንዳትሰጣቸው ማብሰያ ቦታ ስለሌላቸው በአስራ ሁለት ምግብ ቤት በጅቡቲ በአስራ ሁለት ምግብ ቤት ተለይቶ እየተጠቀሙ ነው ያሉት በየቀኑ ማለት ነው። በየቀኑ አንድ ሺህ ሁለት መቶ የጎዳና አስተዳዳሪዎች ምግብ ያገኛሉ ማለት ኢትዮጵያን የሆኑ ይህን እያደረግነው ነው። እንግዲህ የምንሰጣቸው እርዳታ አትሊስት ለአንድ ወር ሊበቃ የሚችል ለአንድ ሰው ለአንድ ወር ሊበቃው የሚችል ዘይት አለ፣ አንድ ካርቶን ፓስታ፣ ስኳር፣ ሩዝ አለ፣ ዱቄት አለ እና እነዚህን በሙሉ ያው ደርሰን ያንን ነው እያከፋፈልን ያለ ነው። ነገር ግን ካለው የችግር ስፋት አኳያ ለሁሉ የምታዳርስ አትችልም። እንኳን በሰው ሀገር እንደሆነ በኢትዮጵያ ደረጃ እንደምታየው ነው ያለው ማለት ነው። ስለዚህ ኢትዮጵያ ኤምባሲ፣ ኮሚኒቲ፣ ማህበረሰቡ እርዳታ ተሰጭ ድርጅቶችም ቢሆኑ እርዳታ ሰጭ ድርጅቶች ስለ አንዳንድ ተቋሞች ያንን አስተባብረን ነው የተቻለን አቅም ጥረት እያደረግን ያለ ነው። አቶ አሸናፊ ኢትዮጵያውያን በድጋፍ አሰጣጡ ላይ የአነሱ ዜና ቤቱታ አጣጥለዋል። ማህበረሰቡ ሁሉንም ዜጎች ለማቅረብ የሚሰራ ነው ይላሉ። ሲናገሩ እንግዲህ ከማውቀው ድረስ ማንም ኢትዮጵያዊ ወደ ኮሚኒቲ ተጋግቶ እንዲያውም የዜጎችን ቁጥር የዜጎቹን የአባላት ቁጥር ለማስፋት የሚጥር ነው እንጂ አላስጠጋም የሚል አካል የለም። ይሄ ከእውነት የራቀን እውነቱን ለመናገር ስለዚህ ኮሚኒቲው ለኢትዮጵያውያን አይደለም፣ ለብዙ አገልግሎት በአንድ ክበብ ውስጥ እኮ ክበብ አለን በኮሚኒቲ ውስጥ ዜጎች የኛ ዜጎች አይደለም ሌሎችም ዜጎች መጥቶ የሚዝናኑበት ክበብ አለ። በዚህ ክበብ ውስጥ እኮ ወደ ሰላሳ አራት የሚደርሱ የስራ እድል የተፈጠረላቸው ኢትዮጵያውያን ዜጎች ናቸው ያሉት። ሰላሳ አራት በአንድ ክበብ ውስጥ ማለት ነው። ወርሀዊ ደግሞ የተከፈላቸው ሁሉ ነገር ተማልቶላቸው የሚኖሩ ማለት ነው። ስለዚህ ይሄ ምናልባት ዝም ብሎ ሌላ ከሌላ አንጻር የሚያዩ አካላት ካልሆኑ በስተቀር ይሄ ኮሚኒቲ ሁሉንም ህብረተሰብ በቀና እያገለገለ ያለ ኮሚኒቲ ነው እንጂ ዝም ብሎ እያደረገ ያለ ኮሚኒቲ አይደለም እኔ እስከማውቀው ድረስ ስለ ኢትዮጵያውያኑ ልጆች የሁለተኛ ደረጃ ትምህርት መከልከል ጉዳይም ተናግረዋል አቶ አሸናፊ ኮሚኒቲ ብዙ ጊዜ የተነጋገረበት ቀደም ካሉት አሁን ካሉት አምባሳደርም ከዛ በፊት የነበሩትም እንቅስቃሴ ሲያደርጉበት የነበረ ጉዳይ ነው አሁን እንዲያም ወደ ጫፍ ተደርሶ መሬት ተፈቶናል። ትምህርት ቤት ብቻ ሳይሆን የቀብር ቦታም ችግር ነበረብን፣ ያ ተፈቷል። ድሮ ማንም ሲሞት ወይ ስሙን ቀይሮ ነበር የሚቀበረው። ስለዚህ ይሄ ችግር እየተፈታ ነው ደረጃ በደረጃ። ስለዚህ የትምህርት ቤቱ ጉዳይ የኮሚኒቲውም ትልቅ ኢሹ ነው። አራት ሄክታር መሬት ተሰጥቶናል። እሱ ላይ ነው አሁን እየሰራን ያለ ነው። ለቀጣይ ደግሞ ኮሚኒቲውን አቅርበው በትልቁ በአምባሳደር የሚመራ ነገር ደግሞ ትምህርት ቤቱ በሰፊው እዛ ላይ እንዴት መጀመር እንዳለብን እና ባስ ችግሮች አሁን ተመጡ ነው እንጂ ኢቨን ከኢትዮጵያ ከድሬዳዋ ዩኒቨርሲቲ ባለሙያዎች፣ ኢንጂነሮች ምናምን ሁሉ ሊመጡ እንደነበር ከሮ አምባሳደር በአንድ ወቅት ጠርተውልን ነበር እና ይሄ ሂደት እያለ ነው እንግዲህ እንደዚህ አይነት ችግሮች የተፈጠሩት እና የዜጎች የመማር ችግር አለ፣ ጅቡቲ ውስጥ አለ። ግልጽ ነው፣ ይሄ ግልጽ ነው። ስለዚህ ያንን እንዴት አድርገን መፍታው የሚለው ሰፋ አድርገህ ነው እንጂ በአንዲት በተንጠለጠለች ቁንጥል ነገር ላይ አይደለም። ስለዚህ እሱ በዘገየ ብለን ግን ኮሚኒቲው ግን ዝም አላለ። ትልቅ ወጪ አወጥቶ አጥሩን ያን አርባ ሺህ ካሬ ሜትር አሳጥሮ እየጠበቀን ያለው ለቀጣይ ደግሞ ልንንቀሳቀስ ያሰብነው ሰፋ አድርገን ማለት ነው እንጂ ትምህርት ቤት የለም ተብሎ ዝም ብሎ የተቀመጠበት ምክንያት የለም። መሪዎቹ በኢትዮጵያውያን ማህበረሰብ ስም ካለው ህንፃ ጋር ተያይዘው ምዝበራ ይፈጽማሉ ተብሎ የቀረበባቸውንም ክስ አስተባብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ የመገናኛ ብዙሃንን ሚና ይመለከታል። ለወራት የዓለም ስጋት ሆኖ ለቀጠለው የኮሮና ቫይረስ ወረርሽኝ የሚጋለጡ ሰዎች ቁጥር በኢትዮጵያም እያሻቀበ መሄዱን ተከትሎ የኢትዮጵያ መገናኛ ብዙሀን ግለሰቦች ሊያደርጓቸው ስለሚገባቸው ጥንቃቄዎች ከማስተማር ባለፈ ለወትሮ ማህበረሰቡ በአካል ተገኝቶ ይሳተፍ የነበሩትን ማህበራዊና ሃይማኖታዊ ስርዓቶች ከቤታቸው ሳይወጡ ባሉበት እንዲከታተሉ አድርገዋል። ከዚህ አንጻር የመገናኛ ብዙሀን ህብረተሰቡን ከወረርሽኝ ለመጠበቅ በሚደረገው ርብርብ ምን ያህል ኃላፊነታቸውን እየተወጡ ነው ስትል ባልደረባችን ስመኝሽ የቆየ በኢትዮጵያ የሚገኙ የሚዲያ ተቋማትን አነጋግራለች። እንደሚከተለው ታቀርበዋለች። ለረጅም ጊዜ በሙከራ ስርጭት የቆየውና ዋናውን ስርጭት ከጀመረ ገና የሳምንታት እድሜ ያስቆጠረው ባላገሩ የቴሌቪዥን ጣቢያ ስርጭቱን የጀመረው ከኮሮና ቫይረስ ጋር የተያያዙ መረጃዎችን ለህዝብ በማድረስ ነበር። የቴሌቪዥን ጣቢያው መስራች አባል እና ዋና ዳይሬክተር የሆነው አብርሃም ወልዴ እንደገለጸልን የመላው ህብረተሰብ ርብርብ በሚፈለግበት በዚህ ወሳኝ ወቅት እንደ ሚዲያ ተቋም የራሳችንን አስተዋጽኦ ማድረግ አለብን በሚል ውሳኔ የቴሌቪዥን ጣቢያው የሙከራ ስርጭቱን አቋርጦ ወደ ሙሉ ስርጭት እንዲሸጋገር ተደርጓል ይላል። በዚህ ፋሲካ በዓል ነበረ ዋናውን ስርጭት እንጀምራለን ብለን ፕላን አርገን የነበረው በጣም ባሰብነው አይነት እስኬጅዋል መሄድ አልቻልንም። ስለዚህ ምን እናድርግ ብለን በቦርድ ቁጭ ብለን ማስከጀናል። ምንድነው ሁለት አስራ አምስት አንድ የሚቆይና በቃ ነገሮች ሲረጋጉ ታስር መደረጃ እንጀምር የሚል አንድ ሀሳብ እና ሌላው ደግሞ በዚህ ሰዓት ላይ ለወገን ካልሰራን የአቃር ደን ምን ማለት ነው? ስለዚህ ወገን የሚደሰትበት ነገር አገር የሚደሰትበት ነገር መስራት ግዴታችን ነው። እንዲህ ይሄ ነገር በሕክምና ባለሙያዎች በ በፖሊሶች እና በወታደራ ኃይሎች እና በሚዲያ አካላት እ ጥምረት የሚሰራ ሀገራዊ ስራ አለ እና ሁለተኛው አማራጭ አሸነፈ ማለት ነው። ስለዚህ በሱ መንቀሳቀስ ጀመር። የኮሮና ቫይረስ እያስከተለ ካለው የጤና የኢኮኖሚና ማህበራዊ ቀውስ አንጻር ማህበራዊ ሚዲያዎችን ጨምሮ አጠቃላይ የመገናኛ ብዙሀን ለህብረተሰቡ ትክክለኛ መረጃ የማቅረብና ሰዎች ራሳቸውን እንዲጠብቁ የማስተማር ኃላፊነት ተጥሎባቸዋል። ሌላው ያነጋገር ነውና ዘጠና በመቶ የመደበኛ ፕሮግራሙን በኮሮና ቫይረስ ዙሪያ ባሉ ዘገባዎች የተካው ደግሞ አፍሪካን ሬኔሳንስ ቴሌቪዥን ሰርቪስ ወይም አርትስ የቴሌቪዥን ጣቢያ ነው። የጣቢያው ዋና ኦም ኃላፊ መላኩ ብርሃኑ እንደገለጸልን የኮሮና ቫይረስ እጅግ አሳሳቢ በመሆኑና አሁን ያለውን የተስፋ መስኮት ጠብቆ በበሽታው ሌሎች ሀገሮች እንደተጠቁት ህብረተሰቡ እንዳይጠቃ የማድረግ ኃላፊነቱን ለመወጣት አርትስ ቴሌቪዥን ከፍተኛ ትኩረት ሰጥቶ እየሰራ ይገኛል። ለአብዛኞቹ ከዚህ ቀደም የነበሩትን ፕሮግራሞች በሙሉ ስማቸውን ባለበት ተጠቅሞ ነገር ግን ኮንቴንታቸውን ሙሉ ለሙሉ ኮሮና ቫይረስ ኮቪድ አስራ ዘጠኝ ላይ ያተኮሩ እንዲሆኑ አድርጓል። ከዚያም ጋር በሀገር ውስጥ ያሉ የህክምና ባለሙያዎችን በማነጋገር በሽታ መተላለፊያ መንገዶችና የሚደረገባቸው ጥንቃቄ ጉጫዎችን በተመለከተ ህብረተሰቡ በቂ መረጃ እንዲያገኝ ለማድረግ በተለያዩ ፕሮግራሞች ውስጥ ኢንተርቪው ማድረግ እያቀረበ ህብረተሰቡ እንዲማርበት አድርጓል። የዜና ሽፋኑ ዘጠና ፐርሰንት ከሚባለው በላይ በየቀኑ ያለ ዜና ሽፋን ትኩረት እንዲያደርገው የኮሮና ቫይረስ ስርጭትና የመሳሰሉት ተዛማጅ መረጃዎች ላይ ነው ያሉን። ራምንታዊ ሆነ የሳምንት ሁለት ቀን እና ሶስት ቀን የሚተላለፉ ፕሮግራሞች በተለይ የውይይት ፕሮግራማችን አብይ ጉዳይ የሚባለውን ጨምሮ ሙሉ ትኩረታቸውን በዚሁ ላይ እንዲያደርጉ አድርገናል። የመዝናኛ ፕሮግራሞቻችን እያዝናኑን ቢሆን ህብረተሰቡ ተገቢው የሆነ እውቀት እንዲያ እንዲጨብጥ ለማድረግ በዚሁ በኮሮና ቫይረስ ወረርሽኝና ተዛማጅ መረጃዎቹ ላይ የሚደረጉት ጥረቶች እንዳሉ ሆነው አብርሃምን ኢትዮጵያ ውስጥ ያሉ የሚዲያ ተቋማት ሚዛናዊ አቀራረብ ምን ይመስላል በሚል ላቀረብንለት ጥያቄ ሲመልስ፣ የኮሮና ቫይረስ አዲስ ወረርሽኝ ከመሆኑ አንጻርና በበሽታው ያሉ መረጃዎች በሙሉ ጥርት ያሉ አለመሆናቸው ሚዛናዊ ዘገባ ላይ ተጽዕኖ አሳድሯል ይላል። የሚያው ባለቤቶችም ሆነ ወይም ፕሮዲሰሮቹ በጣም መጠንቀቅ አለባቸው እና አንዳንድ ጊዜ ጣቢያዎች ላይ የሚ መላኩም በበኩሉ በአሁኑ ወቅት ሀሰተኛ ወይም የተዛቡ መረጃዎች በተለይ በማህበረሰብ ሚዲያው ላይ መቅረባቸው ከበሽታው እኩል ህብረተሰቡ ላይ ጉዳት የማስከተል አቅም አላቸው፣ ስለዚህ እንደዚህ ያሉ የተዛቡ መረጃዎችን ለማጥራት እንሰራለን ይላል። በተለይ የሚናፈሱ መረጃዎችን በማቅራት ረገድ ስለ ቫይረሱ ያሉ የተዛቡ ንግግር ሊያጠሩ ወንጆች ነው። የህክምና ባለሙያዎች ከቡና ጋር ቀጥተኛ ተዘማጅነት ያላቸው በጤና ሚኒስቴር ለሚዲያ ሪሶርስ ፐርሰን ናቸው ተብሎ የተለዩ የህክምና ባለሙያዎችን ብቻ ማነጋገር፣ መረጃዎችን በቀጥታ ወደ ህብረተሰቡ ማቅረብ ጥረት እያደረግን ነው። የዓለም አቀፉ የምርመራ ጋዜጠኞች ትስስር ያለፈው ወር ላይ ጋዜጠኞች ኮቪድ አስራ ዘጠኝን በምን መልኩ መዘገብ አለባቸው በሚል ጠቃሚ ምክሮችን የያዘ ሪፖርት አውጥቶ ነበር። በሪፖርቱም ላይ ጋዜጠኞች እውነታውንና ግምታዊ ሀሳቦችን እንዲለዩ፣ ትኩረት ለመሳብ ሲባል ዘገባዎችን አስፈሪ እንዳያደርጉና የሚያብራሩ ባለሙያዎችን በጥንቃቄ እንዲመርጡ መክሯል። ለቪኦኤ ለተጠናከረው ዘገባ ስመኝሽ የቆየ ነኝ ከፌርፋክስ ቨርጂኒያ። ስምኝሽን ለዝግጅቷ አመሰግናለሁ። ተከታዩም በዚሁ የኮሮና ቫይረስ በሰው ጉዳይ ላይ እያቆየናል። የትምህርት መርሃ ግብሩ ዝግጅት ለረዥም ጊዜ ከተራዘመ የትውልድ ቅብብሎች መደራረብ ሊፈጠር ይችላል ሲሉ የትምህርት ሚኒስቴር ዴኤታው ዶክተር ገረመው ሁሉቃ፣ የግል ትምህርት ቤቶች ክፍያንም አስመልክቶ የገቢ ችግር ላጋጠማቸው ወላጆች ዕዳ እንዲሰርዙና ሌሎችንም ወላጆች ከ50 እስከ 75 አምስት በመቶ ያልበለጠ ብቻ እንዲያስከፍሉ መወሰኑን ዶክተር ገረመው አመልክተዋል። ባልደረባችን ሙክታር ጀማል ከትምህርት ሚኒስትር ዴኤታው ዶክተር ገረመው ሁሉቃ ጋር ያደረገውን ቃለ ምልልስ እነሆ ይዞ ቀርቧል። ቅድመ መደበኛ እስከ አስራ ሁለተኛ ክፍል ያሉትን አጠቃላይ የኢትዮጵያ ተማሪዎችን ቁጥር ስንወስድ ወደ ሀያ ስድስት ሚሊዮን የሚሆን ተማሪ ነው ያለን። ስለዚህ በዚህ ሰዓት በመንግስት ትምህርት ቤቶች የሚማሩ ሀያ ስድስት ሚሊዮን የሚሆኑ ተማሪዎች የቤታቸው ነው ያሉት ማለት ነው በዚህ በሽታ ምክንያት የተወሰኑት ደግሞ በግል ትምህርት ተቋማት የሚማሩ ተማሪዎች አሉ። ይህም በተመለከተ የተማሪዎቹ ወላጆችና ትምህርት ቤቶች መካከል የክፍያ ውዝግቦች ነበሩ ባለፉት ሳምንታት ውስጥ። ይህን በተመለከተ ሚኒስትሩ ምን አቅጣጫ ነው ያስቀመጠው? ይህ ችግር ሲፈጠር ሁለት ወገን ነው የተፈጠረው ማለት እንችላለን። በአንድ በኩል ከወላጅ ጎን ተማሪዎቹ ቤት እያሉ ክፍያ አንከፍልም የሚል ትምህርት ቤቶች ደግሞ ተማሪዎቹ ቤት ቢኖሩም እኛ የራሳችንን ሜንስ ተጠቅመን ተማሪዎች ሳይመንት እንዲሰሩ ኖት እንዲያገኙ ማድረግ እየሰራን ነው፣ እንዲያደርገን እየሰራን ነው። ቤተሰብ ካልከፈለ ትምህርት ቤቱ ምናልባት ለአንድ ለሁለት ወር ካልሆነ በስተቀር ከዛ በኋላ ይዘጋል። መምህራን በእጆቻችን አሉ። እንደገና የስራ ሰራተኞች አሉ። ከዛም አልፎ የቤት ክራይ እንከፍላለን የሚል አላቸው ማለት ነው። ስለዚህ ውይይት አድርገን በሁለቱም ወገን ፍታዊ የሆነና ባላንሴት የሆነ ነገር መኖር እንዳለበት ተነጋገር። በአንጻራዊነቱም ይዘናዊ እና ከሚያዝያ ሁለት ጀምሮ ስራ ላይ እንዲውል ክልሎችንም አሳወም ማለት ነው። ምንድን ነው ይህ ውሳኔ? ይህ ውሳኔ በሁለት ከፍለ ማየት እንችላለን። አንደኛውና የመጀመሪያው ቴሌግራም በመጠቀም ኢንተርኔት ኢሜይልን በመጠቀም እና የተለያዩ ሚንሶችን በመጠቀም ተማሪዎች ከትምህርት ውጭ አስተሳሰባቸው ከትምህርት እንዳይርቅ የመቀጥቀስና የማድረግ ስለዚህ የግል ትምህርት ቤቶችም ዝም ብሎ ዘግተው መቀመጥ ሳይሆን ተማሪዎቻቸው መከታተልና የተለያዩ ኖቶችን ከዳዩ አሳይመንቶችን ለተማሪዎቻቸው እንዲያደርሱ ማድረግ የሚልና በሶስተኛ ደረጃ በአንደኛ ስር የሚታየው ከወላጅ ኮሚቴ ጋር በቅርበት እንዲሰሩ ነው። በሁለተኛ ደረጃ የክፍያን ጉዳይ ነው። የክፍያን ጉዳይ አንደኛ በዚህን ሰዓት ትምህርት ቤቶች ስለ ትርፍ ማሰብ የለባቸውም። ነገር ግን ትምህርት ቤቱ መቀጠል የሚችልበትን ብቻ እንዲያስቡ ማድረግ ይህንንም ለማድረግ ያላቸውን ወጪ በግልጽ እቅድ አውጥቶ ከወላጅ ኮሚቴ ጋራ መግባባት ላይ ሲደርሱ ወደ ተግባር መግባት ከዛ ባለፈ መልኩ ደግሞ የቤተሰቦችን አቅም ከወላጅ ኮሚቴ ጋር በመነጋገር ምክንያቱም ይተዋወቃሉ ቤተሰቦችና ትምህርት ቤት። እንደገና የወላጅ ኮሚቴ ወላጅን ስለሚወክል አቅም የሌላቸውን አቅም የሌላቸውን ስንል በዚህ በሽታ ምክንያት ገቢያቸው በጣም ቀንሰው እና ለትምህርት ቤት መክፈል የማይችሉ ቤተሰቦች ጥቂት ሊኖሩ ስለሚችሉ እነሱን ከክፍያ ነጻ እንዲያደርጉ እንደገና አቅማቸው ትንሽ ተጎድቶ ነገር ግን መክፈል የሚችሉ በአንዴው መክፈል የማይችሉት ደግሞ የተወሰነ የጊዜ ገደብ ከፋፍሎ እንዲከፍሉ ሁኔታዎችን እንዲያመቻቹ። በሶስተኛ ደረጃ ደግሞ አጠቃላይ ክፍያው አሁን ይሄ በሽታ እንትንድልና እስኪልና ተማሪዎች ወደ ትምህርት እስኪመለሱ ድረስ እንደየትምህርት ትምህርት ቤቱ ሁኔታ ማለት ነው ከሀምሳ ፐርሰንት እስከ ሰባ አምስት ፐርሰንት ብቻ ክፍያ እንዲቀበሉ የሚል ነው። የግል ትምህርት ቤቶችም የመንግስት ትምህርት ቤቶችም ተማሪዎችን በተለያየ መንገድ ኖት እንዲደርሳቸውና የተለያዩ ስራዎች የሚያነቡትን ለተማሪዎች ይልካሉ። ይህ ማለት ከመደበኛ ትምህርት አንጻር ፈተናም እየወሰዱ ነጥብም እየተያዘላቸው የመሄድ ዕድል አለው ወይ? ልጆቹ ስራ እንዳይፈቱ ብቻ ነው። ዋና ዓላማው ልጆቹ አስተሳሰባቸው ከትምህርት እንዳይለይ ነው። የመደበኛ ትምህርትን አይተካም። ምክንያቱም በዚህ በተቆራረጠ ተምሯል ብለህ ድፋይን ማድረግ አይችልም። እንደገና ደግሞ ተደራሽ የሚያደርገው የተማሪዎች ቁጥር አነስተኛ ነው የሚሆነው። እኛ አሁን እያስቀመጥ ነው ያለነው የቴሌግራም በለው ትምህርት፣ በሬዲዮ የተወሰነ ወደ ዘጠና ፐርሰንት ከበር ላያደርግ ይችላል። ቴሌቪዥንም ብንወስድ ሁሉን የኢትዮጵያ ተማሪ ከበር አያደርግም። ዞሮ ዞሮ ግን ሁሉን ከበር አያደርግም ብለ ስለማትቀመጥ ነው እንግዲህ ይህንን ሲስተም የምንጠቀመው። ስለዚህ ይሄ የመደበኛውን ይተካል። በዚህ ላይ ሆኖ አሳይንመንት ወይንም ፈተና ተፈትኖ ወደ ክላስ ያልፋሉ ምናምን የሚለውን የለውም። ነገር ግን ተማሪ ከስራው ከተማሪነት አስተሳሰቡ እንዳይለይ ለማድረግ ነው ከዛ ውጪ ግን ምን ይሆናል የምለውን ይሄ በሽታ ምን ጊዜ ነው ኮንትሮል የምናደርገው የምለው ይወስነዋል። የተለያዩ ሰናሪዎችንም አጥንተን በእጃችን አሉ። በዚህ ጊዜ ኮንትሮል ቢደረግ ትምህርት ምን ይሆናል በአጠቃላይ ኢትዮጵያ ውስጥ፣ በተለይ አጠቃላይ ትምህርትን በተመለከተ ፈተና ምንድን ነው የሚሆነው የስምንተኛ ክፍል ፈተና ምን ይሆናል የአስራሁለተኛ ክፍል ፈተና ምን ይሆናል የምለውን ጥንተን በእጃችን ስላለ እሱ እግዚአብሔር ረድቶን ይሄ በሽታ ኮንትሮል ስናደርግ ኢሚዲየትሊ ይፋ ብናደርግ ይሆናል ይሄኛው መደበኛ ትምህርትን የማይተካ መሆኑ ግልጽ ግን ግልጽ መሆን አለበት ማለት ነው እስካሁን ትምህርት ቤት ከተዘጋ ቀጣይ ላይ ደግሞ እንዴት ነው ይህንን ጊዜ መልሶ ለመካስ የታሰበው መጋቢት ሰባት ሁለት ሺህ አስራ ሁለት ጀምረው ነው ትምህርት ቤቶች የተዘጉት ሲከፈት ምን ይሆናል የምለው መቼ ነው የሚከፈተው የምለውን ነው ያላወቅ ነውእና እና የተለያዩ ተናሪዎች ይኖራሉ ማለት ነው ለምሳሌ እግዚአብሔር ረድቶን ቀድሞ ቢከፈት ጊዜ በሁለት ሺህ አስራ ሁለት ውስጥ ያሉን ጊዜያት ምን ይመስላሉ፣ ክረምቱ ምን ይመስላል የሚሉትን የተለያዩ ሁኔታዎችን ተንትነን በእጃችን አለን። እሱ ወደ አሁን የሚገለጽ ቢገለጽ ትርጉም የለውም። መቼ ነው ይሄ በሽታ ከሀገራችን እንትን ብሎ ሀገራችን ወደ ኖርማል ኮንዲሽን የምትመለሰው የምለውን ሳናቅ ዝም ብሎ እንዲናደርጋለን ቢባል ምንም ትርጉም ስለማይሰጥ ነው እንጂ ኦልሞስት በጣም እየሰራንበት ያለው ጉዳይ ነው። መምህራን እና ቤተሰብም ተማሪዎች እንዳይሰለችውና ትምህርታቸውን እንዲያነቡ እንዲያግዟቸው በዚህም ጥሪ ማስተላለፍ እፈልጋለሁ። ዶክተር ገረመው ሉቃ የኢትዮጵያ ትምህርት ሚኒስቴር ሚኒስትር ዴኤታ፣ ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በአሜሪካን ድምፅ አድማጮች ስም በጣም አመሰግኖት አለሁ።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 ጎረቤቶች ናቸው። ባልደረቦች ናቸው። አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ አት ቪኦኤ ኒውስ ዶትኮም ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮዎን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል። በዚህ ሁሉ ውስጥ ሁላችንም አብረንን አሁን ዘወትር ቅዳሜ በደሳለኝ መኮንን በዚህ ሰዓት እየተዘጋጀ የሚቀርበው የሙዚቃ ቃና ነው። ሰዓቱ ታዲያ ከየቤታችን ሆነን የምናሰናዳውን ቢሆን፣ ደሳለኝም ሰዓቱን አክብሮ በመስመሩ ተገኝቷል። ደስ እንደምናመሸ እንደምናመሸህ ያሉ ለስቱዲዮ ጎን ለጎን ሁነን ነበር የምናወራው። አሁን ተለያይተን አንተን ቨርጂኒያ፣ እኔም ሜሪላንድ ሆነን እንግዲህ በስልክ ተገናኝተናል። እንደምንዋልክ እንደምናመሸ በድጋሚ እንደምናመስሸህ ደስ የሙዚቃ ቀና አድማጮች በጉጉት እየጠበቁ ይመስለኛል። በመግቢያዬ ላይ ሳስተዋውቅ አንዳንዴ እንዲህ እንዳሁኑ ያለ ቀደም ብዬ መግቢያዬ ላይ ጠቆም አድርጌ ያለው አሳሳቢ ዜናዎች በበረከቱበት ዓለም መንፈስ አረፍ እንዲል ብርታትም ጭምር እንዲገኝ ሙዚቃ ኃያል አቅም አለውና ያን የሙዚቃ ኃያል አቅም መጠቀም የምንፈልግበት መሆኑን ጠቆም አድርጌ ነበረ። አንዳንዴ አንዳንዶች የበረታ የሚያሳስብ ነገር ባለበት ሙዚቃ ጨርሶ መሰማት የሌለበት አድርገው የሚያስቡበት አለ። ይልቁንም በእንዲህ ያለው ጊዜ ሙዚቃ በጣም ያስፈልጋል ባይ ነኝ። ለሁሉም ቦታ አለው በሚለው ለሚያነጋግረው ለሚያሳስበው ተገቢውን ቦታ ሰጥተን ማለት ነው ሙሉ ዝግጅታችን ማለት ይቻላል በየቀኑ ጠዋትም ማታም አለምን እያሸበረ ያለው የኮሮና ቫይረስ ወረርሽኝን መደረግ ያለባቸውን ህክምናው፣ ሳይንሱ የሚለውን ይህን ነው የምንነጋገረው እና የሙዚቃ ቃና ረፍት ይሰጠናል ብዬ አስባለሁ። ለአድማጮችም በዚህ ሰዓት ለሚከታተሉ ዛሬ በሀገረሰብ ሙዚቃ ልታንበሸብሸን እንደሆነ ተረድቻለሁ አሉላ። ልክ ነህ መቶ በመቶ እስማማለው ከአንተ ጋር በዚህ ጭንቀትና አሳሳቢ ሰዓት፣ እንደውም ሙዚቃ በደንብ ማደመጥ ያለበት ነው። እርግጠኛ ነኝ ሕክምና ባለሙያዎችም ይህንን የሚመክሩ ይመስለኛል፣ አሉላ። ልክ ነው። ብዙ ጽሁፎችም ጥናቶችም ተደርገዋል። የሙዚቃን ኃያል ሚስጥር ከዚህ ቀደም በራዲዮ መጽሔት በተከታታይ ከአንጎል ሐኪምና ከሙዚቀኛ ጋር በቅርቦ ሰርተን ነበረ። የሙዚቃን ጥቅሞች የሚረዱ ይመስለኛል። ብዙ ተጨማሪ ማብራሪያ በመስጠት ን ጥቅም የሚገኝበትን ሰዓት ላለመሻማት በቀጥታ ወደ ሙዚቃ ቃና እናምራ። የሙዚቃ ቃና አመሰግናለሁ አሉ ላይ አየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው ሙዚቃ ቃር አድማጮች፣ በያላችሁበት ሳምንት የክብር ሰላምታ ይድረሳችሁ። ዕለቱን በድጋሚ ለማስታወስ ለተቀዳሚ ሚያዝያ 12212 ዓ ም ሲሆን በአዲስ አበባ አቆጣጠር በዋሽንግተን ዲሲ ደግሞ ሚያዝያ 25 2020 ዓ ም ላይ እንገኛለን። የዛሬቷ አቅም በታሪኩ አስመዝግባ ካሳለፈቻቸው ዋና ዋና አበይት ክንውዶች መካከል አንድ ሁለቱን ብንመለከት በ1901 ኒውዮርክ መኪናዎች ታርጋ ለጥፈው እንዲነዱ ሕግ በማውጣት የመጀመሪያዋ ግዛት ሆነች። በ1945 50 የሚሆኑ የአውሮፓ ሀገሮች፣ ዩናይትድ ስቴትስ ሳን ፍራንሲስኮ ከተማ ተሰበስበው የተባበሩ መንግስታት ድርጅትን ለመመስረት ሕግ ደነገጉ። በ2005 ዓ ም ደግሞ አሉላ በ2005 ዓ ም ወደ ኢትዮጵያ የሚወስደን ነው የዛሬ ዕለት የዛሬ 15 ዓመት እንደ አውሮፓውያን የዘመን አቆጣጠር በሺ ዘጠኝ መቶ ሰላሳ ሰባት በወራሪው የጣሊያን ጦር ተሰርቀው የተወሰደው የአክሱም ሐውልት ክፋይ ወደ ኢትዮጵያ የተመለሰበት ቀን ነው። ታዋቂው የፊልም ተዋኝ አልፓቺኖ ሰማንያ ዓመቱ ዛሬ አሉላ፣ እንግዲህ እግረ መንገድን እዚህ የመጀመሪያ ዜማ ለአድማጮቻችን ለምን አትመርጥልንም? አመሰግናለሁ፣ ደሳለኝ አለኝ ቤል ዊተርስ አሜሪካዊ ድምፃዊና የሙዚቃ ደራሲ በሙሉ ስሙ ዊሊያም ሄሪስ ዊተርስ ባለፈው የአውሮፓውያኑ መጋቢት ወር መገባደጃ በተወለደ በሰማንያ አንድ ዓመቱ ከዚህ አለም በሞት የተለየው በልብ መምሳቢያ ነው። በጣም የሚታወቅ ብዙዎችም ዜኛ ሙዚቃ የሚሰሙ አድማጮች የሚያውቁት ሌሎች ዘፋኞችም ብዙ የተጫወቱት እንደ አውሮፓውያን የዘመን አቆጣጠር በሺህ ዘጠኝ መቶ ሰባ ሁለት የተጫወተው ኤንት ኖ ሰንሻይን የተሰኘውን ሙዚቃ የዛሬ ምርጫ ውስጥ ብታካትት ደስ ይለኛል። አመሰግናለሁ It's not warm when she's Ain't no sunshine when she's gone And she's always gone too long Anytime she goes away Wonder this time where she's gone Wonder if she's gonna stay Ain't no sunshine Ain't no home anytime she goes away. And I know, I know. Sunshine when she's gone. Only darkness every day. Ain't no sunshine. ዜማ ነበር ያደመጥነው። አሉላ፣ ለምርጫህ በጣም እናመሰግናለን። አመሰግናለሁ። እንግዲህ አሉላ ቀደም ብሎ እንዳለው የሀገረሰብ ዜማዎችን ነው በዛሬ የሙዚቃ ቃና ፕሮግራም ይዤ የቀረብኩት። ወደዚያው ነው የምናመራው። ሲልቨር ኤን ጎልድ፣ ቀጥለን የምናደምጠው የታዋቂዋን የዶሊ ፓርተንን ዜማ ነው His With sandals on his feet. And I stopped to help him and lend him a hand. He said, I love you so much, but you must understand, Silver. His hair was long and flowing and his back was slightly bent and I ዴኒሽ ፍራይ ከተሰኘው 31ኛው የዶሊ ፓርትን አልበም ውስጥ ሲልቨር ኤን ጎልድ የተሰኘውን ዜማዋን ነበር ያደመጥነው። ሳውዘርን ገርል የተሰኘውን የቲም ማክግሮው ዜማ ነው ቀጥለን የምናደምጠው። Too. I had some Seattle coffee, some Chicago wind, some Kansas wheat fields I'd love to see again. But ሳውዘርን ገርን እያለ የተጫወተልን ቲም መግረው ነበር። ቲም እስካሁን 15 የሚሆኑ የስቱዲዮ አልበሞችን ያወጣ ሲሆን ከ15ቱ አልበሞች አስሩ በአሜሪካን የቤልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ በቅተውለታል። በመቀጠል ደግሞ ድሪንክ ኤ ቢር የተሰኘውን የሉክ ብራያንን እና አይሆፕ ዩ ዳንስ የተሰኘውን የሊያን ወማክን ዜማዎች አከታትለን እናደምጣለን። I got the news today. I didn't know what to say. So I just hung up the phone. I took a walk to clear my head. And this is where the walking led. Can't believe you're really gone. Don't feel like going home, so I'm gonna set right. On the edge of this pier and watch the sunset disappear and drink a beer. Once go too soon, but the good Lord knows the reasons why. I guess sometimes a greater plan is kind of hard to understand. Right now, it don't make sense. I can't make it all make sense, so I'm gonna say. ሪያ ያደመቅነው ድሪንክ ቢር የተሰኘውን የሉክ ብራያንን ዜማ ሲሆን፣ ከዚያ በመቀጠል ደግሞ አይ ሆፕ ዩ ዳንስ እያለች የተጫወተችልን ሊያን ወማክ ነበረች። የተከበራቸው ሙዚቃ ቃን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። የራስካል ፍላትን ራየት የተሰኘውን ዜማ በመጋበዝ እሰናበታቸዋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ንስንብት ደሳለኝ መኮንን ነኝ በእኔ በኩል ቻው i የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ተስታ ብላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ እሑድ ከምሽት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። እኔ በኩል ሰላም ደህና